ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የማክሰኞ ነሐሴ 29 2010 ዓ.ም ምሽት ፕሮግራምን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በምሽቱ ፕሮግራማችን በቁጥጥር ስር ስለዋሉት ዘጠኝ የአየር ትራፊክ ተቆጣጣሪ ባለሙያዎች ከብሔራዊ ደህንነት እና ከብሔራዊ ጥቅም ጋር ተያያዥነት ያላቸው እንደዚህ አይነት ስራዎች ሲሆኑ መስሪያ ቤቱ ፈቅዶ ተቺ አዘጋጅቶ ወዘተ ከሆነ በኋላ መልገት ይችላል እንጂ የስራ ማቆም አድማ ማድረግ አይችል። የፌዴራል ፖሊስ ኮሚሽነር አቶ ዘይኑ ጀማል ናቸው፣ ይዘናቸዋል የሲቪል አቪዬሽን ባለስልጣንም ተጠይቀዋል። የሚሰሩ ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ አቤት እያለንም እንግዲህ ከዚ አኳያ የሚመለከተው አካል በቁጥጥር ስራ ውሯቸው ሊሆን ይችላል። የባለስልጣኑ ዳይሬክተር ጀነራል ኮነሬል ወሰኔለህ ሁነኛው ናቸው ማብራሪያ ጠይቀናቸዋል። ይዘናቸውን እንመለሳለን። በሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ያለ ጠባቂ በመጥተዋቸው ግንብ ንደው ከመጠለያው ማምለጣቸውን በእስር ላይ የነበሩ ስደተኞች ለቪኦኤ ተናግረዋል። አምልጠን ይወጣሉ። ብዙዎች ጓደኞቻችንም የተለያየ ቦታ ተበታትነዋል። አድራሻቸው አይታወቅም ማለት ነው። እኛ አሁን ያለነው መዲና ገዲማ የምትባል ቦታ ነው ያለነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። ከምዕራብ ጉጂ ዞን ተፈናቅለው የሚገኙ ሀያ ሰባት የቡና አቅራቢ ባለሀብቶች ለወደመ ንብረታቸው የፌዴራሉ መንግስት ወደ አንድ መቶ ሀምሳ ሚሊዮን ብር የሚጠጋ ካሳ እንዲከፍላቸው ጠየቁ። በመጪው የምርት ዘመን ስራቸውን ለመጀመር እንዲችሉ አስቸኳይ እርምጃ እንዲወስድም ተማጽነዋል። በየጊዜው ለሚከሰተው ግጭት ዘላቂ መፍትሄ እንዲሰጠውም ጥሪ አቅርበዋል። አድማጮች የዚህን ዜና ዝርዝር በዌብሳይታችን ላይ ታገኙታላችሁ። የሶሪያ የኢድሊብ ክልልን የማስመለስ እቅድ ሩሲያ ደገፈች። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ለማስመለስ ማቀዷን ሩሲያ ዛሬ ድጋፏን ገልጻለታለች። ኢራንም ትላንት የድጋፍ ድምፅ አሰምታ ነበር። የመጨረሻው በአማጽያን ቁጥጥር ስር ያለ ክልል ነው ተብሏል። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልል ለማስመለስ ማቀዷን ሩሲያ ገልጻለች። የክሪምሊ ቃል አቀባይ ዴሜትሪ ፔስኮቭ አድሊብ የአሸባሪነት ሰፈር ነው፣ የሶሪያው ግጭት የፖለቲካ መፍትሄ እንዳያገኝ እንቅፋት ሆኗል ብለዋል። ብራዚላውያን የሪዮ ዲጄነሮን የባህልና ሳይንሳዊ ቅርሳ ቅርስ ብሔራዊ ቤተ መዘክር ሌሊቱን በእሳት ቃጠሎ በመውደሙ ከፍተኛ ሀዘን ላይ ነው ይላሉ። ሙዚየሙ በሀገሪቱ ካሉት ግዙፍ ታሪካዊ ቅርሳ ቅርስ መኖሪያቸው አንደኛ መሆኑም ይታወቃል። የቃጠሎ ምክንያት ወዲያውኑ ግልጽ አልተደረገም። ብዙዎች ግን መንግሥት ለሙዚየሙ ስራ ማስኬጃና እንክብካቤ የሚሆን አስፈላጊ ገንዘብ ሳይመደብ ለአመታት ቆይተዋል ሲሉ ይቶቻቸዋል የአሜሪካ ድምጽ ጋቢ ዚላት ካሆክ ያጠናቀረችውን አጠር ያለ ዘገባ ሰብለሞን ክፍሌ ይዞታል። ሚውዚየሙ ለጎብኚዎች እሁድ ማታ ከተዘጋ በኋላ አደጋ ተከላካዮች እሳቱን ለማጥፋት ሌሊቱን ሙሉ ታግለዋል። የሪዮ ዲ ጀኔሮ ፌዴራል ዩኒቨርሲቲ አካል የሆነው 200 ዓመታት ዕድሜ ያለው ተቋም አንዳንዶቹ በቀድሞው የብራዚል ቅኝ ገዢ በፖርቱጋል መሪዎች በ19ኛው ክፍለ ዘመን የተመለሱትን ጨምሮ በውስጡ 20 ሚሊዮን ልዩ ልዩ ቅርሳ ቅርሶች አሉት። ጃዎ ካርሎስ ናራ የዩኒቨርሲቲው ኃላፊ ያስረዳሉ። በዚህ ተቋም ውስጥ እንዳለ ያለው ታሪካችን ነው ሳይንሳዊ ታሪካችን በጽሑፍ የተሰፈሩ ታሪካችን፣ ከንጉሣውያን ዘመን የወረስናቸው ታሪኮች በሙሉ በዚህ ስፍራ ነው ያሉት። ፈጽሞ መተኪያ የሌለው ሀብት ነው የጠፋው ሲሉ ነው ያስረዱት። የሪዮ ዲ ጄኔሮ ብሔራዊ ሚዚየም በተጨማሪ 1200 ዓመት ያለውና በአህጉሪቱ በዕድሜው የገዘፈ አጽም መቀመጫ ነው። በሙዚየሙ ውስጥ በ1784 ዓ ም እንደወደቀ የሚነገር የተወርዋሪ ኮከብ ስባሪም ይገኛል። የከተማዋ እሳት አደጋ መከላከያ ኃላፊ ሲናገሩ በእሳት ከጋየው ቤተመዘክር ሕንፃ ውስጥ የተረፈ ነገር ካለ እንዲያወጡ ባለሙያዎች ተጠርተዋል ብለዋል። ሮቤርቶ ሮባዲ በዚህ ቅርሶችን የማዳን ርብርቦች የሙዚየሙ ሠራተኞች ይሳተፋሉ። ሥራው በጣም ረጅም ጊዜ የሚጠይቅ ይመስለናል። ወደፊትም ታሪካዊ ዋጋቸው እንደ ተጠበቀ ያሉ ቅርሶችን ከአመድ ውስጥ ማውጣት አስቸጋሪ ይሆናል ነው ያሉት። መንግሥት ለሙዚየሙ ደህንነት መጠበቂያ የሚሆነውን አስፈላጊ ገንዘብ ባለመመደቡ ምክንያት የደረሰ አደጋ ነው ሲሉ የተቆጡ ብራዚሊያውያን ትላንት በብዛት ወጥተው የተቃውሞ ሰልፍ አካሂደዋል። አድማጮች፣ ለሰዓቱ የያዝናቸው ናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። ረዘም ካለ ጊዜ ጀምሮ የደሞዝና የጥቅማ ጥቅም ጥያቄ ሲያነሱ ከነበሩት የኢትዮጵያ የአየር ትራፊክ ተቆጣጣሪዎች መካከል ዘጠኙ በትላንትናው ምሽት በቁጥጥር ስር መዋላቸው ታውቋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፕሬዝዳንት አቶ ፍጹም ጥላሁን ከዚህ ቀደም ስለ አድማው ለአሜሪካ ድምጽ ሲያብራሩ አድማውን ሰራተኛው ራሱ ካለበት ጫና ተነስቶ የጠራው መሆኑን ለአሜሪካ ድምጽ አብራርተው ነበር። አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዘኩ ወይም ተቀራራቢ ሊከፈለው ይገባል ይላሉ። በዛ ደረጃ እንኳን ባትከፍሉም በዛ ግማሽ እንኳን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ የአስተዳደራዊ በደል ና የአስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ከዚህ በሽትም የዛሬ ሁለት ዓመት ሶስት ዓመት እንደዚህ በዚሁ ኬስ ተነስቶ ነበር ና ከሚኒስትሪ መስሪያ ቤት በተቀመጠ ስኖ ተካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮቹ እና ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር ከዛ ውስጥም ማኔጅመንቱ እንደገና አርባ አንድ ነጥቦች ላይ ብቻ ነው ሊክሬም አድርገው ብሎ በዛም ተሰርቶ ነበረ ነው ተካርታው ያን መሰረት አድርገው አንዱም ተግባራዊ ያልተደረገም። ከሶስት አመቱ በኋላ እነዚህን ዘጠኝ የአየር ትራፊክ ተቆጣጣሪዎችን መታሰር አስመልክቶ ሰለሞን አባተ የፌዴራል ፖሊስ ኮሚሽነር አቶ ዘይኑ ጀማልን አነጋግሯቸዋል። ምክንያቱ አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ ኔጎሴት ሲደረጉ ነው የቆዩት ላለፉት ሲደራደሩ ና ሀያ ቀናት ና እሺ። አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት። ጥያቄያቸው በአብዛኛው የደሞዝና የደሞዝ ጥያቄ አይነት ነገር ነው፣ ሞሮፍ የደሞዝ ጥያቄ ነው። እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ማተክል አይደለም፣ ማቆም የለባቸውም። አንደኛ ይሄ አንድ አውትሌት ነው የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደሰት ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱ አጠቃላይ ናሽናል ኢንትረስት ጋራ ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አይችሉም ተብሎ ተነግሯቸዋል እና ይህንን ዲፋይ አርገው እነሱ ስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዛ ዘው የተወሰኑ ሪንግ ሊደሮቹ ሞቢላይዛ አዘው ወደ ስራ ማቆም ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ በአጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል ለዓለም አቀፍ ተቋማት ለዓለም አቀፍ ተቋማት ለተለያዩ ድርጅቶች እና ይሄ ደግሞ ፒርሊ አጌንስት ከናሽናል ኢንትረስት ከናሽናል ሴኩሪቲ ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ። አዎ፣ እና በዛ ሴንስ ተገቢ ያልሆነ ነገር ነው። በሀገር በህዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም ነው። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯቸዋል። በጣም ኔጎሼት ተደርገዋል። በጣም በጣም ብዙ ጊዜ ድርድር ተደርጓል። ብዙ ጊዜ ጥያቄያቸው አግባብ አይደለም ያላቸው ሰው ማንም ሰው የለም ሊታወቅ የሚገባው ይሄ ነው። ስለዚህ ይሄን አልሰው እንደገና እንደዚህ አይነት መልእክቶችን ሰው ማስተላለፋቸው ደግሞ ሌላ ወንጀል ነው። ኮሚሽነር ለመሆኑ ያስጠይቃቸዋል? ለመሆኑ በኢትዮጵያ ሕግ እርስዎ የኢትዮጵያ ፖሊስ ኮሚሽነር ኖት፣ የሕግ አስከባሪው አካል መሪ ኖት። እርስዎ ስራዬን አቁሜያለሁ ማለት ወይም ስራዬን በፈቃድ ለቀቅ ያለሁ ማለት ወይም በአጠቃላይም አድማ መምታትም ቢሆን መብቶችን ጠይቆ ወንጀል ነው? እንደ በእርግጥ ያስጠይቃል፣ ያሳስራል፣ ያስጠይቃል ምንድነው መሰለ፣ የሰራተኛ ማህበር አባል የሆኑ መስሪያ ቤቶች አሉ። እነዚያ ጋር አድማ ማድረግ ይቻላል። ከአሰሪና ሰራተኛ እንትን ጋር ኔጎሼት ማድረግ ይቻላል። በዚህ አይነት እንትኖች አሉ። የስራ ማቆም አድማ ማድረግ ይቻላል። ግን የሲቪል ሰርቪስ ህግ የሲቪል ሰርቪስ ሰራተኛ ከሆኑ ግን የመንግስት ሰራተኞች ከሆኑ ግን ስራ ማቆም አድማ አይቻልም። ስራ ማቆም መልቀጥ ይቻላል። ስትለቅም በተወሰነ ጊዜ አሁን በተለይ በጣም ቴስቲ በብሔራዊ ደህንነት እና ከብሔራዊ ጥቅም ጋር ተያያዥነት ያላቸው እንደዚህ አይነት ስራዎች ሲሆኑ መስሪያ ቤቱ ፈቅዶ ተኪ አዘጋጅቶ ወዘተ ከሆነ በኋላ መልቀቅ ይችላል እንጂ የስራ ማቆም አድማ ማድረግ አይችልም። የመብት ጥያቄ ገደብ አለው ማለት ነው። በመንግስት ሰራተኛ ወይም ደግሞ በቀጥታ በሲቪል ሰርቪስ ውስጥ ያልታቀፈ ሰራተኛ ተብሎ ተከፋፍሎ ነው ማለት ነው የሚታየው። ከህግ አንጻር የተከፋፈለ ነው። ምክንያቱም የመንግስት ስራ የህዝብ አገልግሎት ነው። የነፍስ ጥያቄ አይደለም፣ የነፍስ ጉዳይ አይደለም። የነፍስ ጉዳይ የሚሆነው ምንድን ነው መሰለህ? አንደኛ ስትገባል ይሄንን ግዴታ እንትን ብለህ ነው የምትገባው እና ስትወጣም ይህን ግዴታ አሟልቼ ነው ሪኳርመንቶችን አሟልቼ ነው የምወጣው ብለ ዚ መንገድ ነው የምትገባው። ስለዚህ ይሄ ምንም የህግ መሳለት ያለው ነገር አደለም፣ የህዝብ አገልግሎት ስለሆነ የህዝብ አገልግሎት ደግሞ ስራት ሊያደርግ በሚችል መልኩ በሚችል መልኩ አድማ ሁሉም ተነስቶ አድማ የሚያደርግ ከሆነ የህዝብ አገልግሎት ከተቋረጠ የህዝብ ጥቅም ይጓደላል ማለት ነው። የህዝብ ጥቅም ከተጓደለ ማለት ደግሞ የሀገር ጥቅም ነካ ማለት ነው። ስለዚህ ከብሔራዊ ጥቅም ጋር፣ ከናሽናል ኢንትረስት ጋር፣ ከናሽናል ሴኩሪቲ ጋር ከብሔራዊ ደህንነት ጋር ከብሔራዊ ጥቅም ጋር የተያያዙ ጉዳዮች ስለሆኑ እነዚህ ጉዳዮች በምንም መልኩ ከህግ እንትን ከመርዝ ጋር ተያያዥነት ያላቸው አይደሉም። ይሄ ማለት ኮሚሽነር ዘይኑ አድማ የሚመቱ ሰራተኞች ምናልባት በሌሎች የሥራ ደንቦች የታቀፉ ይሁኑ አይሁኑ ከጊዜ ጋር የሚጠራ ይሆናል። አድማ የሚመቱ ሰራተኞችን ወይም መሪዎቻቸውን ፖሊስ በማሰር ይቀጥላል ነው እያሉኝ ያሉት ኮሚሽነር? አላልኩም። አድማ የሚመቱ ሰራተኞች ከብሔራዊ ከብሔራዊ ጥቅምና ከብሔራዊ ደህንነት ጋር ተያያዥነት ያላቸው ጉዳዮች ወይም ደግሞ ሻጥሮች አላቸው ተብለው በሀገር ደህንነት ላይ በሀገር ጥቅም ላይ ሻጥር ተፈጽሟል ተብሎ የሚታመን ከሆነ ይታሰራል ማለት ነው። ይሄ የሚቀጥል ነው የሚሆነው። ስለምን የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች አሁን በቁጥጥር ስር የዋሉትም የተወሰኑት ናቸው። ከመሃላቸው ለኢትዮጵያ ሲቪል አቪዬሽን ባለስልጣን ጥያቄዎቻቸውን አቅርበው ይሄ ጥያቄያችን መልስ ካልተሰጠው በአንድ ወር ጊዜ ውስጥ መልስ ካላገኘን ከዚህ ቀን ጀምሮ ስራ ለማቆም እንገደዳለን ብለው የአንድ ወር ማስጠንቀቂያ ሰጥተዋል። ይሄ ሁኔታ ቅድሚያ ማስጠንቀቂያ እንደመስጠት አይቆጠርም። ቅድም እርሶ በገለጹት መሰረት አይቆጠርም። አይቆጠርም በአድማ መልክ አይሆንም። ምክንያቱም ይሄ እንደነገርኩ ሴንስቲቭ የሆነ በጣም ሴንስቲቭ የሆነ የስራ ቦታ ነው። በአድማ መልክ ተገቢ አይደለም። እንደዚህ አይነት ቦታዎች በአድማ መልክ አፕሮች መደረግ የለባቸውም። ከብሔራዊ ደህንነትና ከብሔራዊ ያላቸው ቦታዎች አድማ ተገቢ አይደለም። ጥያቄው ሊቀርብ ይችላል። ሁሉንም ግን በአድማ መልክ መደረግ የለበትም ነው። የአስተዳደር በደሎች ኖረው መልስ በጊዜ የማይሰጣቸው ከሆነ ሰራተኞችና ወደ እንደዚህ አይነት እርምጃ ለመሄድ የሚገደዱ ከሆነ ምንድን ነው የሚደረገው? የአስተዳደር በደሎች አሉ የሉም የሚለው ነገር ሌላ መጣራት ያለበት ነገር ነው። ሰለሞን ምላሽ አልተሰጣቸውም ተሰጣቸውም የሚለው ነገር ብታጣሩ ጥሩ ነው። እናንተ እኔ እየሰራን ነው እኛ ማበያ ነው ምላሽ ያገኙ ጥያቄዎች አሉ። ግን የነሱ ዴማንድና ምላሹ ላይጣጣም ይችላል። አሁን ለምሳሌ ደሞዝ አንድ ሺህ ፐርሰንት እንዲጨመርልን ብሎ ነው ጥያቄ ያደረገ። እኔ በእርግጥ የአስተዳደሩ ወቅት የመናገር ባልችልም ማለት ነው፣ ግን አንድ ሺህ ፐርሰንት በአንድ ጊዜ መጨመር መስሪያ ቤቱ ላይፈቅድ ይችላል። እና እንደዚህ አይነት የኔጎሽሽን እንትኖች አሉ። ስለዚህ ኔጎሽት አድርገው ተብል በሆነ መልኩ አግባብ ባለው መልኩ ለመስታት አስተዳደሩ ዝግጁ ነው። ዝግጁነቱ እንዴት ነው ያየ ነው። እኛም በተሳተፍንበት መልኩ ውይይት ተደርጓል። እነሱም ይህን አድማ ማድረጋችሁ ትክክል አደለም አደላችሁም ተብለው ተነግሯቸው፣ አዎ ጥፋተኛ ነን ትክክል አደለንም ብለዋል። ስለዚህ ይሄ በሆነበትና ስምምነት ተደርሶ ካበቃ በኋላ የተወሰኑ ሪንግ ሊደሮች እንደገና ጉዳዩ አነሳስ ስራ ማቆም አድማው እንደገና እንዲቀጥል አደረጉ። እሱ ብቻ አይደለም። ለኢንተርናሽናል ኦርጋናይዜሽኖች እንዳልኩ የተለያዩ መልእክቶች አየር መንገዱም የአጠቃላይ ኤርፖርት እንትኑን የኢትዮጵያ አየር መንገድ ስምና ገጽታ የሚያበላሽ መልዕክት አሰራጭተዋል። ስለዚህ ጉዳዩ ከደሞዝና ከሌላ የመልካም አስተዳደር ጥያቄ ባለፈ መልኩ ሻጥር ያለበት እንደሆነ ነው ለማወቅ የተቻሉ። ስለዚህ ይሄ ጉዳይ በህግ መጣራት አለበት። በህግ ለማጣራት ደግሞ በቁጥር ስር መዋል አለባቸው ጉዳዩ አንቀሳቅሰዋል። ይመለከታቸዋል ተብለው የታመነባቸው ሰዎች ተነጥለው በህግ ስር ውለው ጉዳያቸው በህግ መታየት መቻል አለበት። ስለዚህ ይህ ነው የተደረገው። በሌላ በኩል የሲቪል አቪየሽን ባለስልጣን ዳይሬክተር ጀኔራል ኮሎኔል ወሰንየለህንም ጠይቋል። እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው ይቅርታ የሚሉት መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑም ቢያምንም፣ ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው አለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም ያሳስር እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋራ የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ የተወሰኑ ጥቂት ሰዎች በቁጥር በጣም ጥቂት ናቸው፣ ከአጠቃላዩ ስናየው የሚሰሩት ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚያ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ አቤት እያለንም እንግዲህ ከዛ አኳያ የሚመለከተው አካል ኮሎኔል ሎሰን የለህ እርስዎ የመስሪያ ቤቱ ኃላፊ ኖት፣ ዳይሬክተር ጀኔራል ኖት፣ የኢትዮጵያ ሲቪል አቪዬሽን ባለሥልጣን እና እነዚህን ሰዎች ማን እንዳሳስራቸው አያውቁም ማለት ነው እርስዎ? ኖ እኛ እኮ አቤት ብለናል፣ አላልኩ እኛ ለሚመለከተው። እኛ መቼም እንደ ሲቪል አቪዬሽን ባለስልጣን እኛ ማሰር አንችልም፣ ግን ወንጀል እየሰሩ መሆኑን ከህግ ውጭ እየተሰራ መሆኑን ለየሚመለከተው አካል አቤት ብለናል። እንግዲህ የቁጥጥር ስር የዋሉት ከዚህ አኳያ ነው ማለት ነው። የህግ አካላትንም ጨምሮ ፖሊስና የመሳሰሉትን ጨምሮ ነው አቤት ብለናል የሚሉኝ? ወደ ፖሊስም ወደ ሁሉም አቤት ብለናል። ምክንያቱም አንድ ሳምንት ሙሉ አንደኛ የትም ሀገር አየር ክልልን ዘግቶ ቁጭ ማለት እኔ ትክክልም መስሎ አይሰማኝም ትክክል አይደለም እሱ አንድ ነገር ነው አሁን እየነገሩኝ ያሉት ነገር ነገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በህግ ክፍሉ ወይም በነገረ ፈጅም ይሁን በማንም ያስገባው ይፋ ጥያቄ አለ እነዚህ ሰዎች በቁጥጥር ስር እንዲውሉለት የይፋ ጥያቄ ሳይሆን በየቦታው የሀገሪቷን ኢሜጅ የሀገሪቷን የአየር ትራንስፖርት የሚጎዳ ተግባር እየፈጸሙ መሆኑን ከኛ በላይ ላሉ አካሎች ለሌሎችም የሚመለከታቸዋል ብለን የምናስባቸው አካሎች አቤት ብለናል። ምን እንዲያደርጉላችሁ ነው አቤት ያላችሁት? ኮሎኔል አንደኛ፣ በተለያዩ አካሎች መተለም በአቪዬሽን ኢንዱስትሪው ላይ ለተለያዩ የአቪዬሽን ኢንዱስትሪ አካሎች ማህበራት ትክክል ያልሆነ ነገር ተላልፏል። ለምሳሌ ያህል የኢትዮጵያ ኤርስፔስ በአደጋ ላይ ነው የሚል፣ ኢትዮጵያ ሲቪል አቪዬሽን የሚያወጣቸው መግለጫዎች የሚሰጡ መግለጫዎች የሀሰት ናቸው የሚል ለየቦታው ልከዋል። በየተለያዩ ሚዲያ ላይ አይተነዋል። አንደኛ እኛ ውሸት ነገር ምንም አልተናገርንም። አየር ክልሉ ላይ የደረሰ ችግርም አልነበረም። የኢትዮጵያ አየር መንገድም ምንም የገጠመው ሌሎችም በኢትዮጵያ አየር ክልል ተቋርጠ የሚያልፉም ሆነ ኢትዮጵያ ውስጥ የሚያርፉ የሌሎች ኦፕሬተሮች ወይም አየር መንገዶች የደረሰባቸው ምንም ነገር የለም። ነገር ግን ልክ ከፍተኛ ችግር እንደተፈጠረ አድርጎ እዛ ላይ ማቅረቡ በራሱ እኔ ከፍተኛ ወንጀል ነው ብዬ ነው የማስበው። ምክንያቱም ባልተረጋገጠ ነገር የአየር ትራንስፖርት ተጠቃሚውን ማደናገር ነው። ይሄ በተዘዋዋሪም የሆነ በቀጥታ የሀገሪቷን አየር ትራንስፖርት ይጎዳል። ይሄ ወንጀል ነው። ለመሆኑ በኢትዮጵያ ሲቪል አቪዬሽን ባለስልጣን አሰራርም ይሁን በኢትዮጵያ የሲቪል ሰርቪስ አሰራር ውስጥ ስራዬን አቁም ያለሁ ማለት ወይም ስራዬን በፈቃድ ለቀቅ ያለሁ ማለት ጥፋት ነው እንደ ኮሎኔል፣ እኔ እስከሚገባኝ ነው አንድ ሰው ስራ ለቀቅ ያለሁ ማለት ይችላል። ግን ሁሉም ስራ እንዲለቅ ማስተባበርና በአንድ ጊዜ ሰዎች ስራቸውን አቁመው ህዝቡ እንዲጎዳ ማድረግ እኔ ተገቢም ትክክል አይመስለኝም። ይሄ ስራ ማቆም ማንም ሰው እንደ ግሉ ይችላል። በማስተባበር ግን ሌሎች፣ ለምሳሌ ያህል ወደ ስራችን እንመለስ ሲሉ በማስፈራራት ከተመለሳችሁ፣ አንደኛ ከሶሻል እንትናችሁ እናገላችኋለን፣ ሁለተኛ ሌላም ሌላም ጉዳት እናደረሰባችኋለን ብሎ ሰው ማስተባበር የሚቻል አይመስለኝም፣ አግባብም አይደለም። ኮሎኔል አሁን ይሄ የሚሰጡኝ እንግዲህ የእርስን የግላውን ግምገማ ነው። ከዛ በተረፈ ግን በሕግ ሰነዶችም ላይ ይሁን በህብረት ስምምነት ደረጃም ይሁን የህብረት ስምምነት ካለ እና ሌሎችም በጽሁፍ የሰፈሩና ይሄንን ማስተባበር የሚባለውን ነገር ጨምሮ ጥፋት ሊያደርጉ የሚችሉ ወይም በጥፋትነት ሊያሳዩ፣ በወንጀልነት ሊያሳዩ የሚችሉ ሰነዶች ወይም አሰራሮች አሉ። እርሱ የሚያውቋቸው ኮሎኔል፣ እንደ በቀላሉ ለመናገር የሲቪል ሰርቫንቱ አዋጅ ወይም የሲቪል ሰርቪሱ አዋጅ የከባድ ጥፋት ከሚላቸው አንዱ ሌሎች ስራ እንዳይሰሩ ማወቅ ወይም ሌሎች ሰዎች እንዳይሰሩ ማስተባበር ወይም ማወቅ እንደ ከፍተኛ ወንጀል ወይም ጥፋት ይቆጠራል ይላል። ይሄ ራሱ አንድ የክስ መነሻ ወይም ወንጀል ነው ማለት ነው። አድማ መምታት ጥፋት ነው በአዋጅ የሲቪል ሰርቪሱ የሚተዳደርበት አዋጅ ማለት ነው። አድማ መምታት ጥፋት ነው። በዛ መሰረት ወይም አድማ መምታት እችላለሁ። አድማ የሚል አድማ የሚል በቀጥታ ሌሎችም ማስተባበርና ስራ እንዳይሰሩ ማወቅ፣ ማስተባበር ስራ እንዳይሰሩ ያውም እንግዲህ እኔ እስከሚገባኝ ድረስ በአሰሪና ሰራተኛ አዋጅ ውስጥ እንደሰማሁት አላነበብኩም፣ በቀጥታ ለህዝብ አገልግሎት ሰጪዎች የስራ ማቆም ማድረግ የተከለከለ ነው የሚል አለ። ስለዚህ አሁን እየተደረገ ያለው ስራ ማቆም ለህዝብ አገልግሎት የሚውል እንደ አቪዬሽን ኢንዱስትሪ አይነቱ ማለትም የአየር ትራንስፖርቱ ሙሉ በሙሉ በአጋጣሚ የሆኑ የኢትዮጵያ አየር ክልል አልተዘጋም እንጂ ቢዘጋ ኖሮ በሀገሪቱ ሊደርስ የሚችለው ችግር በጣም በጣም ሰፊ እንደሚሆን ምንም አያጠራጥርም። ምክንያቱም ባለፈው ለመግለጽ እንደሞከርኩት አንድ ወደ ብሄ ነው። አድማጮች የቃለ ምልሶቹን ሙሉ ክፍል ከዌብሳይታችን ላይ መከታተል ትችላላችሁ። አልቢጋ Hello, Jibjiga. Hello, Goday. Hello, Gabriel Dahar. Hello, Dagabur, Hello, Diridab. Hello, Shinny. Gabina VOA. Gabina, Gabina, Gabina. What is this? Gabina VOA. Gabina, Gabina, Gabina. gabina. <laughs> ተከታዩ ዘገባችን እናልፋለን። የሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ያለ ጠባቂ በመጥተዋቸው ግንብ ንደው ከመጠለያ እንዳመለጡ በእስር ላይ የነበሩ ስደተኞች ለቪኦኤ ገለጹ። ሽካ በተባለ ስፍራ በሚገኝ መጠለያ ውስጥ ለወራት እነሱ እንደሚሉት በእስር ላይ የነበሩ ኢትዮጵያውያንና ኤርትራውያን እንዲሁም ሌሎች የአፍሪካ ሀገራት ዜጎች በእግራቸው ተጉዘው የደረሱበት ቦታ ከጦርነት የጸዳ እንዳልሆነና በስጋት ውስጥ እንደሚገኙ ተናግረዋል። የኢትዮጵያ መንግስት በፍጥነት ወደ ሀገራቸው እንዲመልሳቸውም ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስደተኞቹ የሚገኙበትን ሁኔታ መንግስት እንደተረዳና ወደ ሀገራቸው ለመመለስ ከፍተኛ ጥረት እየተደረገ እንደሆነ ገልጸዋል። መስታወት አረጋው ዝርዝሩ ይዛለች። ሁሉም ስደተኞች በአንድነት ወደ ኢትዮጵያ መልሱን በማለት ሲማጸኑን የሰማችሁት ሺካ በተባለ የስደተኞች መጠለያ አካባቢ በነበረው የእርስ በርስ ጦርነት መፋፋም ምክንያት ሊቢያውያኑ ጠባቂ ወታደሮች ጥለዋቸውን እንደሸሹ ሲመለከቱ የመጠለያውን የጀርባ ግንብ የቻሉትን ያህል በማፍረስ ነፍሳቸውን እንዳዳኑ ስደተኞቹ ነግረውናል። ስድስት መቶ ገደማ አፍሪካውያን ስደተኞች ነበርን። ከዛ ውስጥ ግን የተገናኘ ነው ሰላሳ ኢትዮጵያውያን ብቻ ነን በማለት ከስደተኞቹ መካከል አንዱ ሀብታሙ ገልጾልናል። ሲካ ከሚባል ቦታ ዶክተር ተፈጥሮ አምልጠን ይወጣ ነው። ብዙዎች ጓደኞቻችንም የተለያዩ ቦታ ተበታት ነዋል። አድራሻቸው አይታወቅም ማለት እኛ አሁን ያለነው መዲና ገዲማ የምትባል ቦታ ነው ያለነው። ከሊቢያ ካልወጣ አንድ ሰው ሰላማዊ ቦታ ነው ያለው ተብሎ መናገር አንችልም። ምክንያቱም ህግ የሌለበት ሀገር ስለሆነ በማንኛውም ሰዓት መጥተው ቶክስና የተለያየ ነገር የሚፈጥሩበት ቦታ ነው። በመልክ ይለዩናል። በቃ እንዴት ልብል። ስንት ትሆናላችሁ ያመለጣችሁ? እኛ አሁን እዚህ ያለነው በቁጥር ወደ ሰላሳ አካባቢ እንሆናለን። ጠባቂ ያልነበረውም ማለት ነው? ጠባቂ ነበረው። ጠባቂዎችም አምልጠዋል ጠዋል። ወላ አንድ ብቻ ነበር የቀረው ማለት ነው። ሸራ መጣር የሚባል ቦታ ማለት ነው። ጦርነቱ በጣም የባሰ ነው። ከዛ ወረቀት አይሰጡንም የሚ መንቀሳቀስ አንችልም። ቃል ወረቀት ከሌለች ተደበደበ ያለች የትኛው ነው ሕጋዊ፣ የትኛው ነው ፖሊስ፣ በቃ ማትለይበት ሀገር አለ አይደለ? በቃ እንደዚህ አይነት ሁኔታ ውስጥ ነው። ብዙዎች ናቸው ያመለጡት። ብዙዎች በቁጥር እንዲ ብዬ ማል ነገች ማለት ነው። ኢትዮጵያ ቁጥር ነበረን ከተማ ውስጥ የሚኖሩ ማለት ነው። በአንዳንድ ነገር የምናገኛቸው እነሱ ጋር ደውለን እንደዚህ አይነት ቦታ ነው ያለ ነው እንደዚህ አይነት ቦታ ነው ብለውን እዚህ ያለንበት ቦታ የመጣ ነው ማለት ነው። ለወራት በመጠለያው ስደተኞቹ እንደሚሉት እስር ቤት ውስጥ እንደነበር የሚናገረው ተስፋዬ አሁንም ሸሽተው የሚገኙ የሚገኙበት ስፍራ በስጋት የተሞላ እንደሆነ ይናገራል። አስራ አምስት ቀናች ነው። እሺ በምን ተጉዛችሁ ደረሳችሁ እዚህ ጋር? እኛ በእግር ነው ከዛ አምድ ጠን ቀጥታ ከሲጅን አምድ ጠን ቀጥታ በእግር ነው የመጣ ጦርነት ነበረ። ቶክስ ምናምን ነበረ። ግን የተጠቀምነው በረሀው ነበረ ስንጓዝ የነበረው ከኛ የነበርንበት እስር ቤቱ ልክ እንደ ተከበበ ማለት ነው። እኛ ወዲያው ቶሎ ብለን ቶክስ ልሽ ጀምሩ እኛ መለት ከስደተኞቹ መካከል አንዱ እጹብ ድንቅ ከመጠለያው የጀርባ ግንብ በኩል ከጥበቃ ሰራተኞቹ ተደብቀው ለመውጫ ቀዳዳ እንዲሆናቸው ለወራት ቀስ በቀስ ሲቆረቆሩ እንደነበር ይናገራል። ብሎኬት ነው የብሎኬት ነበር። እዛ ደግሞ ብረቶች ምናምን አሉ አይደለ? እና ከአጥሩ በላይ ደግሞ አዳል ድንጋዮች አሉ፣ አጥር ሊሰራበት የተዘጋጀ ማለት ነው። እና በሱ ነው ብሎኬቱን ሸርሽረን ይወጣ ነው። ማስፍ በፈረሰው ግንብ በኩል ያመለጣለ። ከያዘም ሊኖር ይችላል። በቃ እኛ ማምለጣችንም ብቻ ነው። ከዛ በኋላ ያለውን ነገር ስለዛ ነገር የምናውቀው ነገር የለም። ስልክም ማንንም ማግኘት ስለማንችል ማለት ነው። እንዴት አገኛችሁ ስልክ? አሁን የምንጠቀምበትን ስልክ ማለት ነው። እዚህ ጓደኞቻችን ነበሩ፣ እነሱን አገኘን፣ ምናምን ተቀበሉን። በቃ ቤተሰብ የሆነች ብር ማስልከ ምናምን ስልክ ይገዛል። አሁን ያላችሁበት ሁኔታ ምን ይመስላል? እና ምንድን ነው የምትጠብቁት? አዎ ማለት እኛ በቃ የምንፈልገው ና የምንጠብቀው ወደ ሀገራችን መመለስ ከዚህ በፊት አሁን የነበርንበት ላይ ማለት ሙሉ ሀበሻ ታብሶ ተወስዷል። የት እንደተወሰዱ ግን አናውቅም። እኛም ነገ አፍሰው ሊወስዱ ይችላል። ለዩኤንኤችሲአር አሁን ባላችሁበት አካባቢ የማመልከት አትችሉ። እስከ ጊዜው ዩኤንኤችሲአር ሄደን ነበር ወረቀት ለመቀበል የመንቀሳቀሻ፣ ግን ዝግ ነው። በቃ ጦርነት ስላለ መች እንደሚከፈት ምናምን አልነገሩም። ሲከፈት ሉናንት ነው። ወደ ሀገሬ መመለስ ነው የምፈልገው። ለሀገሬም ስበቃ፣ ስደትን ለሚመኙ ወጣቶች ሁሉ አስከፊነቱን አስተምራለው ያለው ቴዲ ኢትዮጵያዊ ስደተኛ ነው። ስደት የሚባል ነገር እንዳያስቡ እኛም ይኸው ቀምሰናታል አለ። በራብ በዱላ በቅጥቀጣ በብር በምን የሚወጣ ነገር አይደለም። እንደዛ ብላ ሰው አታስቡበን። ወላ ሶስት መቶ ሺህ የኢትዮጵያ ብር ከፍለ አውሮፓ ገባለው ብለ ብታስብ አገባም። እዚህ በጣም አስቸጋሪ ነው። ባህርም ተዘግቷል። እኛም ወደ ሀገራችን እንመለሳለን። ለእነሱ ትምህርት እንሆናለን። ሀገራችን ተመልሰን ሀገራችን ለመለወጥ እና ህይወታችንም ለመለወጥ ቃል እንገባለን እና መንግስታችን በቃ የሚቻሉን ነገር ሁሉ አድርጎ ወደ ሀገራችን መልሰን እንጠይቃል። ሊቢያ ውስጥ የሚገኙ ኢትዮጵያውያንን ለመታደግ የኢትዮጵያ መንግስት ምን እንቅስቃሴ እያደረገ እንደሚገኝ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ጠይቀን ነበር። ሊቢያ ያሉ ወገኖቻችንም ወደ ሀገር ቤት ለመመለስ ከዚህ በፊትም ጥረት ሲደረግ ቆይተዋል። ቁጥራቸው ቀላል የማይባሉ ኢትዮጵያውያን ወደ ሀገራቸውም ማብቃት ተችሏል። ዛሬ ይህንን ስልክ ከመቀበል በፊት ባለኝ መረጃ መሰረት ኢትዮጵያውያን ሊቢያ ውስጥ እንዳሉ ካይሮ የሚገኝ የኢትዮጵያ ኤምበሲ መረጃ ደርሶ የጉዞ ሰነድ አዘጋጅቶ ወደ ሀገራቸው ማምጣት እንዲቻል እዛ ከሚገኙ የተኛ ጋር ግንኙነት ያላቸው በጎ የሚያደርጉ ኢትዮጵያውያን እንዲሁም የዓለም አቀፉ የፍልሰት ድርጅት ጋር ተባብረን ለመስራት ጥረት እያደረግን እንገኛለን። ስለዚህ የመጀመሪያው ጉዳይ የሚሆነው ኢትዮጵያውያኑን ቶሎ ለይቶ የጉዞ ሰነድ እንዲደርሳቸው አድርጎ ወደ ሀገር የማምጣት ጉዳይ ነው። የውጭ ጉዳይ ሚኒስቴር ካይሮ በሚገኘው ኤምባሲ አማካይነት ነው ሊቢያን የሚሸፍነው። የዜጎቻችን ጉዳይ ስለሚያሳስበን ለሀገራቸው እንዲበቁ የሚቻለውን ሁሉ እናደርጋለን። መንግስት በዚህ ላይ እረፍት የሚያደርጋል ነው። እነዚህ ሰዎች ጦርነት ውስጥ ናቸው። ቶሎ የማውጣቱ ስራ ይከናወናል ብለው ያስባሉ። ምንም ጥያቄ የለውም። መስታወቱ የዜጋ ጉዳይ የመንግስት ኃላፊነት ነው። ዜጎቻችንን ደህንነት የመጠበቅ ጉዳይ የቅድሚያ ቅድሚያ የሚሰጠው ጉዳይ ነው። ምስርን የግዴታው ጉዴ ጉዳይ ነው። የተባበሩት የስደተኞች መርጃ ድርጅት በድረገጹ ላይ ባስቀመጠው መረጃ መሰረት የመካከለኛው ምስራቅና አፍሪካ ሀገራት ስደተኞች በጠቅላላ ሀምሳ አምስት ሺህ ሰማንያ ስምንት ስደተኞች ተመዝግበው ይታወቃሉ። ከዚህ ውስጥ ኢትዮጵያውያኑ 1100 ብቻ ናቸው። አውሮፓ ለመድረስ በህገወጥ አዘዋዋሪዎች እጅ በሊቢያ በረሃዎች በእንግልት ላይ የሚገኙትን ስደተኞች ቁጥር ግን ድርጅቱ በውል አያውቅም። ታበባ ባለሜ የታለ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያሜሮ ነበረ። ጉዟችሁ የሰመረ ይሁን እያልን በዚህ በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት፣ በነገው ጉዞ እንገናኝ። ከማታው ከዋገር የተሸኘችን فانترانو دفترتم کاشو یه صدا تسبل نیلدن ناشو کافی دانگ بدان سکنه یاد میل کازنی داغ من دمایش من उन रेडियो सगले अमेरिका थी